አሁን ከሁሉ ቀዳሚ ወደ ሆነው የዓለም ዜና ወስዳችኋለሁ። ማንተጋፍቶት ያቀርብልናል። መልካም ቆይታ። የዲደብሊው ዜና ጤና ይስጥልኝ አድማጮች። በቅድሚያም አርስተ ዜና ኢትዮጵያ ውስጥ በሲቪሎች ላይ የሚፈጸመው ግድያና በደልን የተቃወመ ሰልፍ ቤርሊን ከተማ ውስጥ ዛሬ ተደረገ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጀርመንና አካባቢው ሀገረ ስብከት የተጠራው የተቃውሞ ሰልፍ ላይ በተለይ በኦርቶዶክስ ተዋሕዶ ክርስቲያኖች ላይ ይፈጸማል የተባለው ግድያ፣ ግፍና ማፈናቀል ተወግዟል። የዩናይትድ ዩናይትድ ስቴትስ ጦር የአፍሪካ እዝ በእንግሊዝኛ ምህጻሩ አፍሪኮም ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት የሚደግፍ መሆኑን የኢፌዴሪ መከላከያ ሰራዊት ገለጠ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የዩክሬን ባለ 28 ነጥብ የሰላም እቅድ እንዲፈረም ለነገ ሐሙስ ያስቀመጡትን ቀነ ገደብ ሊያሻሽሉ እንደሚችሉ ጥቆማ ሰጡም። ቀኝ አክራሪው የብራዚል የቀድሞ ፕሬዚዳንት ዣኢር ቦልሶናሮ የመፈንቅለ መንግስት መርተው ነበር በሚል የተፈረደባቸውን የ27 ዓመት እስር ትናንት መጀመራቸው ተገለጠም። ዜናው በዝርዝር በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የጀርመንና አካባቢው አገረ ስብከት የተጠራ የተቃውሞ ሰልፍ ዛሬ ጀርመን ቤርሊን ከተማ ውስጥ ተካሄደ። የተቃውሞ ሰልፈኞቹ ኢትዮጵያ ውስጥ በተለይ በኦርቶዶክስ ተዋህዶ ክርስቲያኖች ላይ ይፈጸማል ያሉትን ግድያ፣ ግፍና ማፈናቀልን አውግዟል። በተቃውሞ ሰልፉ በተለያዩ የጀርመን ከተሞች እንዲሁም በጀርመን አጎራባች የአውሮፓ አገራት የሚኖሩ ኢትዮጵያውያንና የኢትዮጵያ ወዳጆች መሳተፋቸው ተገልጧል። ከሰልፉ አስተባባሪዎች አንዱ የሆኑት በጀርመን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መስራችና የርዕሰ አድባራት ደብረ ሰላም ቅዱስ ሚካኤል ቤተ ክርስቲያን አስተዳዳሪ ሊቀ ካህናት ዶክተር ምርአዊ ተበጀ የሰልፉን ዓላማ በተመለከተ ቀጣዩን ብሏል። ኢትዮጵያ ውስጥ በክርስቲያኖች ላይ በተለይ በማለቃቸው በአርሲ፣ በወለጋ፣ በጅማ፣ በሻሸመኔ በሐረር ከዚህም ሌላ በመላው ኢትዮጵያ ማለት ይቻላል በእውነቱ እጅግ ከፍተኛ ግፍ እየተፈጸመ ነው ያለው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እናት ቤተክርስቲያን መሆኗ እየታወቀ ኢትዮጵያ የሚለውን ስም ለዓለም ያተረፈች ቤተክርስቲያን ይህን ያህል ግፍ ሲፈጸመባት በማየታችን በጣም አዘን ተሰምኮናል። ይህን ነው የምናስተጋባው፣ የምንናገረው ይህን ነው። በዚህ ሰልፍ ላይ የታደሙት ወገኖች እንደሚሉት የኢትዮጵያ መንግስት በአገሪቱ የተለያዩ አካባቢዎች በተደጋጋሚና ሆን ተብሎ የሚፈጸመውን ግድያና ግፍ እስካሁን ማስቆም አልቻለም። ግድያ ግፍ፣ በደሉ እንዲቆም ዓለም አቀፉ ማህበረሰብ በኢትዮጵያ መንግሥት ላይ ጫና እንዲያሳርፍ ጠይቋል። በዜና መጽሔት ተጨማሪ ይኖረናል። ይህ በእንዲህ እንዳለ የኢትዮጵያና የጀርመን ቢዝነስ ፎረም ዛሬ በቤርሊን ከተማ ተጀምሯል። የሁለቱን ሀገራት ኩባንያዎች ከመንግሥት ባለሥልጣናትና ከልማት ድርጅቶች የሚያገናኘው መድረክ በየዓመቱ የሚካሄድ ነው። ኢትዮጵያ ውስጥ በማርበርግ ታዋሲ ህይወታቸው ያለፉ ሰዎች ቁጥር ስድስት መድረሱን የጤና ሚኒስቴር ማሳወቁን ሮይተርስ የዜና ምንጭ ዛሬ ዘገበም። የዜና ምንጩ አክሎ እንደገለጠው ታዋሲው ከተገኘባቸው 11 ሰዎች መካከል ህይወታቸው ካለፉት ስድስት ሰዎች ሌላ አምስት ሰዎች በህክምና ላይ ይገኛሉ ሲል ዘግቧል። የጤና ሚኒስቴር በበሽታው ከተያዙ ሰዎች ጋር ንክኪ ያላቸው ብሎ ከጠረጠራቸው 349 ሰዎች ተለይተው ክትትል ሲደረግባቸው ከቆዩት መካከል 119ኙ የክትትል ጊዜ ገደብ ጨርሰው መውጣታቸውን መግለጡን የዜና ምንጩ አክሏል። የተዋሲው ምልክት ከታየባቸው ሰዎች ጋር ንክኪ በሚኖሩበት ወቅትም ራስን መለየት፣ እጅን በሳሙና መታጠብ ብሎም ሌሎች የጥንቃቄ ስራዎችን መስራት ከሁሉም እንደሚጠበቅ ጤና ሚኒስቴር አሳስቧል። ከኢቦላ ጋር ዝርያው ተመሳሳይ እንደሆነ የሚነገርለት ማርቡርግ የሚባለው ታዋሲ ብርቱ ራስ ምታትና የደም መፍሰስ እንደሚያስከትል የዜና ምንጩ ጠቅሷል። የዩናይትድ ስቴትስ ጦር የአፍሪቃ እዝ በእንግሊዝኛ ምጻሩ አፍሪኮም ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት የሚደግፍ መሆኑን የኢፌድሪ መከላከያ ሰራዊት ገለጠ። ይህንንም ቢቢሲ ሞኒቶሪንግ የኢፌድሪ መከላከያ ሰራዊት የፌስቡክ ገጽን የትናንት ጽሑፍ ጠቅሶ ዛሬ ዘግቧል። በዩናይትድ ስቴትስ የአፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን የተመራ ልዑክ ከኢፌድሪ የጦር ኃይሎች ጠቅላይ ታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር መወያየቱም ተገልጧል። የዩናይትድ ቴድሮስ ጄኔራል ኢትዮጵያ በቀይ ባህር ላይ ብትወጣ የበለጠ ለቀጠናው ሰላም ትሰራለች ብለው እንደሚያምኑ መግለጣቸውን በመከላከያ ገጽ ላይ ሰፍሯል። ኢትዮጵያ አልሸባብን ለማዳከምና የሽብር ሴራውን ለማክሸፍ የምትወስደውን የኃይል እርምጃ አጠናክራ እንደምትቀጥል ፊልድ ማርሻል ብርሃኑ ጁላ መግለጣቸውም ተጠቅሷል። የዩናይትድ ስቴትስ የአፍሪቃ እዝ አዛዡ ኢትዮጵያ በቀጠናው ጸጥታን ለማስፈን እየተጫወተች ያለችውን ሚና ማድነቃቸውን ብሎም ሽብርተኝነትን በጋራ የመዋጋት ስራችንን አጠናክረን እንቀጥላለን ማለታቸው በትናንቱ የመከላከያ የፌስቡክ ጽሁፍ ላይ ሰፍሯል። በዩናይትድ ስቴትስ ጦር የአፍሪቃ እዝ ይፋዊ የፌስቡክ ገጽ ላይ ግን የተጠቀሰ ነገር የለም። በእዙ ድረ ገጽ ላይ ደግሞ ዩናይትድ ስቴትስ በሱማሊያ አይሲስ ላይ የአየር ጥቃት መፈጸሟ በተደጋጋሚ ተጽፏል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በበኩላቸው በኤክስ ገጻቸው ትናንት ማምሻዎች ባወጡት ጽሁፍ የኤርትራ አካሄድ ለቀጠናው ሰላምና ትብብር አጸፌታዊም ጥቅመኛም አይደለም ብሏል ይልቁንስ ዘላቂ በሆነ መሮ ላይ የተመሰረተ ለሉዓላዊነት ቁርጠኛ የሆነ ብሎም አገር በቀል በሆኑ መፍትሄዎች ላይ የሚተጋ ነው ሲሉም አክለዋል። የዩናይትድ ስቴትስ ጦር አፍሪቃ እዝ አፍሪኮም ራሱን እስላማዊ መንግስት በአጭሩ አይኤስ ብሎ በሚጠራው ቡድን ላይ ሶማሊያ ውስጥ ከአየርና ከምድር ልዩ ጥቃት መፈጸሙን አሳወቀ። በከፍተኛ ጥንቃቄ እንደተፈጸመ የተገለጠለት ይህ ዘመቻ የተከናወነው በባሪ ግዛት እልሚስካድ ተራራ ላይ ትናንት መሆኑ ተዘግቧል። በሶማሊያ ፑንትላንድ ግዛት የግል ድረገጽ እንደዘገበው ከሆነ አፍሪኮም የጥቃት ኢላማ ያደረገው በአኩጂ አካባቢ በባለዴ ሸለቆ በሚገኙ ዋሻዎች ላይ ነው። የአይልማኞች አካባቢው በፑንትላንድ ክልላዊ ወታደሮችና በአይሲስ ታጣቂዎች መካከል ሰሞኑን ብርቱ ውጊያ የተካሄደበት መሆኑን ገልጧል። በዋሻዎቹ ላይ በተደረጉ ልዩ የጥቃት ዘመቻዎች በአብዛኛው የውጭ አገራት የአይሲስ መሪዎች ዋሻዎች ውስጥ መገደላቸው ተዘግቧል። በጥቃቱ የተገደሉ የአይኤስ አዛዦች አስክሬኖች ጥቃቱን በፈጸሙት የዩናይትድ ስቴትስ ወታደሮች መወሰዳቸው ተጠቅሷል። ጋራዌ የተሰኘው የግል በይነመረብ እንደዘገበው ከሆነ የአፍሪኮም የእግረኛ ጦር ጥቃት ቢያንስ ከአስር ሄሊኮፕተሮች ድጋፍ ተደርጎለታል። አፍሪኮም የተባለው ጥቃት ከሶማሊያ ፌዴራል መንግስት ጋር በመቀናጀት በትናንትናው ዕለት መፈጸሙን በድረገጹ አረጋግጧል። ይህ ከቦን ከተማ የራይኖንዝ አቅራቢያ የሚተላለፈው የዶቼቬለ የዓለም ዜና ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የዩክሬን ባለ 28 ነጥብ የሰላም እቅድ እንዲፈረም ለነጋሙስ ያስቀመጡት ቀነ ገደብ ሊያሻሽሉ እንደሚችሉ ጠቆምታ ሰጡም። ፕሬዚዳንቱ ለዩክሬን የሰላም እቅድ ብቸኛው ቀነ ገደብ ስምምነቱ ሲፈጸም ነው ማለታቸው ተዘግቧል። ፕሬዚዳንቱ ልዩ መልእክተኛቸው ስቴቭ ዊትኮፍ በሚቀጥለው ሳምንት ሞስኮ ውስጥ የሩሲያ ፕሬዚዳንት ቭላዲሚር ፑቲንን እንደሚያነጋግሩ አሳውቋል። የሩሲያ ፕሬዚዳንት የውጭ ጉዳይ አማካሪ ዩሪ ኡሻኮቭ የሰላም ሰነዱ እንደ ደረሳቸው አረጋግጧል። ሰነዱ ጥልቅ ትንታኔና ውይይት ይሸዋል። ዕቅዱ ውስጥ አንዳንድ ቦታዎች በቀና መልኩ ሊታዩ ይችላሉ፣ ነገር ግን ብዙ ነጥቦች በባለሙያዎች ዘንድ ልዩ ውይይት ያስፈልጋቸዋል። ከዚያም ባሻገር ሩሲያ በዩክሬን የሰላም ዕቅድ ላይ አውሮጳውያን ጣልቃ የገቡ ነው ስትል ከሳለች። የጀርመን ምራይ መንግስት ፍሬድሪሽ ሜርስ እጅ በመስጠት ሰላም ሊገኝ እንደማይቻል ገልጧል። በጀርመን ምክር ቤት ወይም ቡንደስታህ በተደረገው ክርክር ምራይ መንግስቱ የፕሬዝዳንት ዶናልድ ትራምፕ እቅድን በመልካም እንደሚቀበሉ ተናግሯል። ሆኖም በአውሮጳውያን ጉዳዮች አውሮጳውያን ተሳታፊ ሊሆኑ እንደሚገባ አጽንኦት ሰጥቷል። ይህ ጦርነት በተቻለ ፍጥነት እንዲያከትም እንሻለን። ሆኖም ያለ ዩክሬናውያንና አውሮጳውያን ዕውቅና በሀያላን መካከል የሚደረግ ድርድር ለዩክሬን እውነተኛና ዘላቂ ሰላም መሰረት ሊሆን አይችልም። ለዚህም ነው በአውሮጳውያን መካከል ህብረት፣ በዩክሬናውያን መካከል አንድነት፣ በአትላንቲክ ማዶ ለማዶ ግንኙነት ትብብር አሁን እጅግ አስፈላጊ የሆነው። und auf Einheit im transatlantischen Bündnis. አውሮፓውያንን የሚመለከቱ ጉዳዮች ከአውሮጳውያን ጋር በመስማማት ብቻ ሊደረጉ እንደሚገባቸው መራሄ መንግስት ፍሬድሪሽ ሜርትስ አጽንኦት ሰጥተው ተናግሯል። ቀኝ አክራሪው የብራዚል የቀድሞ ፕሬዚዳንት ዣኢር ቦልሶናሮ የመፈንቅለ መንግስት መርተው ነበር በሚል የተፈረደባቸውን የ27 ዓመት እስር ትናንት መጀመራቸው ተገለጠ። የብራዚል ጠቅላይ ፍርድ ቤት ዳኛ ኦሉክሳንደር ዴ ሞራይስ ቅዳሜ ዕለት በቁጥጥር ስር የዋሉት የሰባ ዓመቱ የቀድሞ ፕሬዝዳንት በማረፊያ ቤት እንደሚቆዩ ተናግሯል። ሰውየው ለጊዜው እንዲቆዩ በተደረጉበት ፖሊስ ጣቢያ የተሰባሰቡ ደጋፊና ተቃዋሚዎች ደስታና ቁጣቸውን መግለጣቸው ተዘግቧል። የቀኝ አክራሪው የቀድሞ የብራዚል ፕሬዝዳንት ካለፈው ናስዌር ጀምሮ በቤት ውስጥ እስር እንዲቆዩ ተወስኖባቸው ነበር። ቅዳሜ ዕለት ወደ ፖሊስ ጣቢያ የተወሰዱት ቁርጭምጭሚታቸው ላይ የተገጠመላቸውን መቆጣጠሪያ ለማላቀቅ በመሞክራቸው መሆኑን አሶሺትድ ፕሬስ አትቷል። ይህ ዶችቬሌ ሬዲዮ ነው። አድማጮች፣ ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። ኢትዮጵያ ውስጥ በሲቪሎች ላይ የሚፈጸም ግድያና በደልን የተቃወመ ሰልፍ በርሊን ከተማ ውስጥ ዛሬ ተደረገ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጀርመንና አካባቢው ሀገረ ስብከት የተጠራው የተቃውሞ ሰልፍ ላይ በተለይ በኦርቶዶክስ ተዋሕዶ ክርስቲያኖች ላይ ይፈጸማል የተባለው ግድያ፣ ግፍና ማፈናቀል ተወግዟል። የዩናይትድ ስቴትስ ጦር የአፍሪቃ እዝ አፍሪኮም ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት የሚደግፍ መሆኑን የኢፌድሪ መከላከያ ሰራዊት ገለጠ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የዩክሬን ባለ28 ነጥብ የሰላም እቅድ እንዲፈረም ለነገ ሐሙስ ያስቀመጡትን ቀነ ገደብ ሊያሻሽሉ እንደሚችሉ ጥቆማ ሰጡ። ዜናው በዚሁ አበቃ። መልካም ጊዜ። ጤና ይስጥልኝ። የዓለም ዜና ያቀረበልንን ማንተጋፍቶትን አመሰግናለሁ። ይህ ዶች ቨለ ዲደብልዩ ነው።